The Voice of America. ሄኖክ ሰማእግዜር በሾኔ በአካባቢዋ የተካሄደውን የድምፅ አሰጣጥና ቆጠራ በምርጫው ዕለትም ነበር የተባለውን ውዝግብ ያስቃኘናል። በዚያ የመድረክ ተወዳዳሪ ኤልያስ ሀደሮ በምርጫው መጭበርበር ታይቶበታል ያሉትን ሀሳብ መነሻ በማድረግ አነጋግሯቸዋል። መኪና የማይደርስበትን የሰላሳ ደቂቃ ጉዞም በእግር ሄዶ ያገኘውን ይዟል። እነሆ ላሳደረው ይባላሉ የምስራቅ ባሪያቸው ወረዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ነኝ። ትናንትና መራጩ ሕዝብ ድምፅ እየሰጠ ያለበትን በአጭሩ በእኛ ፓርቲ ላይ የደረሰውን ፈናና ተጽዕኖ በግልጽ ለማስቀመጥ ይፈልጋለሁ። አንደኛ በሰባ ሁለቱም ምርጫ ጣቢያዎች ከነበሩት በዚህ ወረዳ ስር በሀያ ሁለት ምርጫ ጣቢያዎች ከዚህ ተቀማጭ ታዛቢዎችን ትላንት ወዲያ ሊከን ትላንትና በጊዜ ገብቶ እንዳይታዝቡ ከአስራ ሁለት ሰዓት ጀምሮ ነው ህዝቡ ድምፅ የሚሰጠው በዛ ቦታ እንዳይቀመጡ ተባረ ነው ተመልሶ መጥቶ ወረዳ ምርጫ አስፈጻሚ ቢሮ እና ለእኛ ሪፖርት ያደረጉት። ይህንን ባጭሩ ወረዳ ምርጫ አስፈጻሚ ቢሮ አብረን ሄደን ቃት ሁለተኛ፣ አቶ ያይቆብ ማርቆስ የሚባል ነው። ሶስተኛ፣ ሴት ልጅ በዛብኝ እንድትባላለች የአባቷን ሲመላቅም ሶስቱም ባሉበት እነዚህ ተባሮ መጡ። የኛ ታዛቢዎች ምን ሆናሉ? እነሱ በሌሉበት ገዥ ፓርቲ ለብቻ ነው ወይ ብዬ በአስቸኳይ በመኪና እዛ እንዲደርሱ አድርጉ ብዬ የራስንም ሪፖርት አቀረብኩ እና ደርሳለን እያሉ ችላ እያሉ ታዛቢዎች እዚሁ እያሉ እኛ ሂደን እንመጣለን ብሎ ቀደም ብሎ ሄዶ ከዚህ ፓርቲ ብቻ ምርጫን እንዲያካሂድ አድርጓል። ሁለተኛ ሰባ ሁለቱ ምርጫ ጣቢያዎች ሌሎች በተቀሩ ቀበሌያት፣ አንደኛ በሽርቆ ገፈርሶ፣ ሁለተኛ በጢሎ ኩቢ ዲንቱ ሁለት ምርጫ ጣቢያ ነው ያለው። ሶስተኛ ዶንጎሮ ቀበሌ አንድ ምርጫ ጣቢያ ነው ያለው። አራተኛ ወይራሞ ቦንኮያ ሶስት ምርጫ ጣቢያ ነው ያለው። አምስተኛ አዋርካሳ ዜሮ አንድ አንድ ምርጫ ጣቢያ ብቻ ነው ያለው። በአምስቱም ቀበሌያት በጠቀስኩት ምርጫ ጣቢያዎች የኛ ወኪሎች ሳይደርሱ ነው ድምፅ መስጫ ኮረጆ ተከፍቶ ሞልቶ ያደሩት። ሶስተኛ በየ ምርጫ ጣቢያ ህዝቡ ድምፅ እየሰጠ በዋለበት ቦታ ገዢ ፓርቲ ካድሬዎችና ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል፣ የዞን፣ የወረዳ አመራሮች ቀበሌ አመራሮች ታጣቂዎች ከፍተኛ ነዚ መካከለኛ ዝቅተኛ ካድሮች መራጩን ህዝብ ባለበት የመራጩን ህዝብ ድምጽ በማደናበር ምን ልታመጡ ነው ብሎ ለማሰራራት ልዩ ኃይል ታጣቂ ኃይል ባጠገቡ ነው ያለው ፖሊስ አባላት ከዞን እስከ ወረዳ ድረስ ያሉት በየምርጫ ጣቢያ ተስማርቶ እያስፈራሩ እነዚህ ባለስልጣናት ስልጣናት ምን ሊታማጡ ነው? በዚህ ላይ ጨምሩ ብሎ መራጮ መታወቂያ ካርድ ይዞ ሲመጣ የወረዳ ማርቆስ ሌረንጎን ባል መራጮችን አልመረጡ ለወደፊቱ ግን ዴሞክራሲ የት አለ ዴሞክራሲ አለ ወይ ዴሞክራሲ በኢትዮጵያ የለም ነው የምንለው እኛ እንደ መድረክ ፓርቲ ይወረዳ ሊቀመንበር በአጠቃላይ ምስራቅ ባዳቸው እና እንዳድያ ሲናይ በኦላድያ ላይ ሰውዬን መርጧል ሁሉም ዜሮ ነው እናወግዛለን ላደረጋችሁ ተሳትፎ እጅግ አድርጌ በፓርቲ እና በራሴ ስም አመሰግናለን ጨርሻለ ጋዜጠኞች ጥያቄ ተወስዳላችሁ። አዎ፣ የመጀመሪያው ጥያቄ የሚሆነው እንግዲህ ውጤቶች እየተለጠፉ ነው በተለያዩ የምርጫ ጣቢያዎች፣ እናንተ በደረሳችሁ መረጃ መሰረት አርብ ዕለት እናሸንፋለን ሲሉ ነበር። አሁን ያለውት መረጃ ምንድን ነው? ምን ይመስላል? ምርጫውስ ዴሞክራሲያዊ አይደለም ለማለት የገፋፋችሁ ምንድን ነው? ትክክል ነው። እኔ ፍትሃዊ እና ዴሞክራሲያዊ ምርጫ ይካሄዳል ብዬ ነው የህዝባችን ሲነልቦና እና ፍላጎቱ ማንም ምንን ለመምረጥ እንደተዘጋጀ ስለሚያውቅ፣ በእርግጥ ትላንት ወዲያ ህዝባችን ይበርጣል ብለን ወን ብዬ ገምቻለሁ። ነገር ግን ትላንትና የተደረገው ነገር በህገወጥ መንገድ ባለስልጣናት በግዴታ የመረጡበትና በግዴታ ያስመረጡበት ያስገደዱበት የአፈና ምርጫ ውጤት ስለሆነ ሊለጥፉም እንደ ፓርቲያችን አንቀበልም። ሰላማዊ ትግላችንን እንቀጥላለን። እነሱ በየምርጫ ጣቢያ የለጠፉትን እና ህዝቡ መርጦ ሰውን በራሳቸው ጊዜ በግዴታ ኮሮጆ ውስጥ የሞሉት ስለሆነ የእነሱን ውጤት አንቀበልም። ሰላማዊ ትግላችንን እንቀጥላለን። ለዓለም ማህበረሰብ እናሳውቃለን። ለኢትዮጵያ ህዝብ እናሳውቃለን። ሰላማዊ ሰልፍ ይቀጥላል። እኛ ወዲያራ አንልም። ቆዝመን ወደ ቤት አንገባም። ማንቀበለው ነው። በዚህ ክስ ላይ የሲቂ ምርጫ ክልል አስተባባሪ ምላሽ ሰጥተዋል። የሚጀምሩት ግን የትናንቱን የምርጫ ሂደት በማስረዳት ይሆናል። ስሜ አቶ ያይቆብ ዮሴፍ ይባላል የምስራቅ ባዳሽ ወረዳ የሲኬ ዜሮ ቤት ምርጫ ክልል ጽህፈት ጽህፈት ቤት አስተባባሪ ነኝ። በአስራ ስድስት ላይ በተደረገው ምርጫ ላይ ህዝቡ ልክ ከጠዋቱ አቶ ሌሳ ላይ በመውጣት በንቃት ሲሳተፍ ነው ያየናቸው። ምርጫው ፍትሃዊ፣ ሰላማዊና ዲሞክራሲያዊ በሆነ መልኩ ነው በእያንዳንዱ ጣቢያ ሲከናወን። ዞራን ባየናቸው አካባቢዎች ላይ የሚፈልገውን ፓርቲ ምንም ተጽዕኖ የምርጫ ህጉን በተከተለ መልኩ ነው ሲሰራ ሲሰጡ ይባሉት ከዛ እንግዲህ ወደ ማጠናቀቂያ አካባቢ ላይ የመድረክ ፓርቲ ወኪሎች ከነሱ ወገን ኦሪንቴሽን ሲሰጥ በምርጫ ቦርዱ ውቅና ውጪ በራሳቸው ጊዜ ለማይድ ሁኔታዎች ተስተውለዋል። ወደ ምርጫው ማጠናቀቂያ አካባቢ ላይ ማለት ነው። እንግዲህ የዚህ ወረዳ የመድረክ ወኪል ጋዜጣዊ መግለጫ ሰጥተው ነበር። በዛሬ ዕለት ሶስት ነጥቦችን አንስተዋል። አንደኛ በወኪሎቻቸው የእጩዎች ወኪል በሀያ ሁለት የድምጽ መስጫ ጣቢያዎች መባረራቸው አስከትሎ ደግሞ አንዳንድ የምርጫ ጣቢያዎች ውስጥ የድምፅ መስጫ ወረቀቶችን ኮሮጆዎች ውስጥ የማጨቅ የገዢው ፓርቲ አመራር አባላትና የጸጥታ ባለስልጣናትን እንዲሁ መራጮችን ያስፈራሩ እንደነበረ እነዚህ ሶስት ነጥቦች አንስተው ምርጫው ሰላማዊ፣ ፍትሓዊ፣ ዴሞክራሲያዊ አልነበረም ብለዋል። ምን ትላላቸው? ከመድረክ አስተባባሪ በኩል የኛ ወኪሎቻችን ተባረሩ የሚል ቅሬታ ሲያቀርቡ፣ ለምሳሌ ቄረንሶ ስምንት ጣቢያዎች አሉ። እዛ ላይ እስከ ቦታው እንደ ምርጫ ደን አንድም የእነሱ ወኪል በቦታው ያልተገኘ ያለመጣ ምንም ይዛ ላይ በዛ ላይ እንዳልደረሰ በአካል ደርሰን አረጋግጠናል። ያው ወኪሎች ተባረሩ፣ ታሰሩ ተብሎ ቅሬታ ሲያቀርቡ በሰዓቱ ደርሰን በምናጠረበት ጊዜ እንዳልተገኙ አድራሻውም እንዳልደረሱ ከነበሩ ከሌላ ፖለቲካ ፓርቲዎችም ወኪሎች፣ ከህዝብ ታዛቢዎች በአካልም ቀርበን ያያናቸውና ተጨባጭነት የሌላ ቅሬታ ነው ያቀረቡት። በአካል እንኳን ባልቀረቡበት ተባረሩን፣ ታሰሩን የሚል ቅሬታቸው አግባብነት የሌላ ነው እንደ ቦርድ አረጋግጠናል። ከደቡብ ብሔር ብሔረሰብ ክልል ከቡልቃ ምርጫ ጣቢያ ዜሮ አንድ ቀበሌ የመድረክ ታዛቢዎች ምርጫውን እንዳይታዘቡ መከልከላቸውን የአካባቢው የመንግስት ባለስልጣናትም ያለአግባብ ህዝቡ የአህደጉን ተወካይ እንዲመርጡ ይገፋፉ እንደነበር የፓርቲው ተወካይ ገልጧል። ሄኖክ ሰሙናግዚር ሁለቱንም ወገኖች ያነጋገረበትን ቪዲዮ በነገራችን ላይ አድማጮች፣ እነዚህ ቪዲዮዎች በድረገጻችን ላይ የሚታዩ የተለጠፉ ስላሉ እንድትከታተሏቸው በዚህ አጋጣሚ እንጋብዛለን። እና አሁን ሄኖክ ሰማግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ ልኮልናል። የምርጫ ጣቢያው ኃላፊ አቶ ተረፈ ድንሲማ መጀመሪያ የትናንቱን ምርጫ ሂደት በመግለጥ ይጀምራሉ። ስሜ ያው ተረፈ ድንሲማ ይባላል። አሁን የምንገኝበት ቡልጋ ምርጫ ጣቢያ ዜሮ አንድ ላይ ነው። በዛሬው ዕለት የድምፅ አሰጣጥ ሂደቱ ምን ይመስላል? በዚህ አካባቢ የነበረው በስንት ሰዓት ጀመራችሁ? በሰዓቱ ጀምራችሁ ከሆነ እና የድምጽ አሰጣጥ ሂደቱ ውስጥ በምን አይነት ሁኔታ እንደተከናወነ ይግለጹልን እስኪ። ቶ በአስራ ሁለት ሰዓት ነው ድምጽ መስጣት ህዝቦ ጀምረው የፈለገውን ነው ሲመርጥ የዋለው ና አሁንም አላበቃም እስከ ቆጠረው ያው አስራ ሁለት ሰዓት ላይ ነው ማታ ምሽል ላይ የምናበቀው ና ዲሞክራሲያዊ በሆነ መልኩ ነጻ በሆነ መልኩ የፈለገውን መርጦ በጊዜ እየሄደ ነው። እንደውም ጠዋት በጣም እንትን ነበረ የሰልፍ ሁሉ ግርግር ነበረ ከዚህ ከስድስት ሰዓት እስከ ስድስት ሰዓት ወይ እስከ አምስት ሰዓት ተኩል በኋላ ነው ትንሽ ሊቀንስ ተቻለው እስከዛ ባለው ላይ በር እዚህ ግቢ ላይ በጣም ጥቅጥቅ ብሎ እና አስተባባሪዎቻችን፣ እና ሚሊሻም ብሆን ጥባቃም፣ ሌላም ሌላም ብዙ እንትን ብሎ እና ሰልፍ ሁሉ ሲያስዙ ነበርና ሴት ፈታሾች ለብቻ፣ ወንድ ፈታሾች ለብቻ እዚህ ተደርጎ በጣም በጥሩ ሁኔታ ነበር ሲካሄድ የነበረው። አሁን ህዝቡ በቀነሰ ሰዓት ነው አጋጣሚ የደረሳችሁት። ምን ያህል መራጮች ተመዝጋቢዎች ሰባት መቶ ሰላሳ ሁለት ነበሩ። እስካሁን የመረጠው ስድስት መቶ ሰላሳ መርጠዋል። መቶ ሁለት ይቀራል ማለት ነው። እስከ ምሽቱ አስራ ሁለት ሰዓት ይሄ ይመጣል ብለን ደግሞ እየተጠባበቅን ያለ ነው። የመድረክን የምርጫ ዘመቻ የሚያስተባብሩ በዚህ እራሳቸውም የሚወዳደሩ አቶ ኤልያስ ሀዴሮንም ስናነጋግራቸው ነበር። እሳቸው እንደሚሉት በዚህ የምርጫ ጣቢያ ችግር ነበረ፣ እንዲያውም የመድረክ ምርጫ ታዛቢዎች ከስፍራው እንደተባረሩ ነው የገለጹት። ይሄ እውነት ነው? ከእውነት የላቀ ውሸት ነው። አንደኛ አሁን የመድረክ ታዛቢዎች አሉ፣ ልናያቸው እንችላለን። እንዳገኛቸው ታዛቢ እንግዲህ የመድረክ ሌላ ተብሎ የለም። ጠቅላላ የህዝብ ታዛቢ ነው ያለ እንደ ታዛቢ ስናየው ማለት ነው። ሌላው ከመድረክ የተወከሉ ሰዎች እዛ እንደ ወኪል የተቀመጡ ሰዎች አሉ እጩዎች ማለት ነው። እርሶ ግን ያሉት የመድረክ ታዛቢዎች እዚህ ያሉ ነበር ያሉት አስቀድመው ታዛ የመድረክ እጩዎች አሉ፣ ታዛቢዎች ሰው እጩዎች አሉ፣ የመድረክ እጩዎች አሉ። ታዛቢ ግን የላቸውም መድረኮች። ምክንያቱም አሁን ዛሬ እኔ በተገኘውበት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድምፅ በሰጡበት ምርጫ ጣቢያ የሰማያዊ ፓርቲ ታዛቢዎች ነበሩ፣ እጩዎች ነበሩ። አዛቢዎች ታዛቢዎች ነው የምናወራው በእጃችን ካለው መረጃ እዚህ ያለው አሁን አንደኛ የሕዝብ ታዛቢናችን ምርጫውን የሚታዘብ የሕዝብ ታዛቢዎች አሉ። ቀጣይ ኢህአዲግ ታዛቢ የለም፣ እጩ አለ ግን ከኢህአዲግም እጩ አለ፣ ከሰማያዊ ፓርቲ እጩ አለ፣ ከቅንጅት እጩ አለ፣ ከመድረክ እጩ እጩዎች አሉ። የእጩ ወኪሎች ማለት ነው። እጩ ከተባለ የእጩ ወኪሎች አሉ፣ የእጩ ወኪሎች አሉ አሉ። የእጩ ወኪሎች ከሁሉም ጋር ከያራቱም አሉ፣ ለናቸው እንላለን እዚህ ነው ያለው፣ የመድረክ እጩ ወኪል ማለት ነው። አንድ ጊዜ ወደ ካሜራው ትመጣለህ። እሱም አለም ወርዶ ነው ይባላል። የመድረክ ፓርቲ ውክል ነኝ። ቀበሌ ቦልጊታ ምርጫ ጣቢያ አንድ ከመሰረቱ ማግስት ነው እዚህ የገባሁት። ንጋታ ላይ ሲገባ የምርጫ መስጫ ካርዱም ማይተሙም የፓርቲው ሙሉ ፓርቲ ቀርቦበት በፊቱ ነው መቀደድ አለበት። ማይተቡም ተፈቶ እሽጉም ተፈቶ ባለበት ነው የደረስኩት እኔ 12 ሰዓት ከ12 እንደውም 9 10 ሰዓት ነው የተነሳሁት ከቤት እዚህ ስመጣ ሁሉም ተፈቶ ነው ያለ። ከዛ እዛ ተቀምጬ ነበርኩኝ። አሁን እስከ ቦርዱ ጭምር ከህዝብ ካርድ ንብ ሶስቱ ላይ አድርግ እያለ ምርጫ ቦርዱ ራሱ ንብ ላይ

ከዛ ሲይዘው የወረዳ እዚህ ጋር የሚሰራው ወኪል ወኪል ሆነው የሚሰራው ፖሊስ ነበረኝ። እሱ ጣልቃ ገብቶኝ ይዞ ከለከለኝ። ከዛ በኋላ ደግሞ ፊትዊ ስራ አይደለም የተሰራው። ለአንድ ሰው ሁለቴ ተደጋግሞ ቀለም ሳይቀልሙ ይሄዳሉ፣ እንደገና ስለልኮ ይገባሉ። ሁለት ሁለት ነው እየተጣለ ያለው። ከዛ አንጻር አሁንም ቢሆን አልፈርም ብዬ ነው ያለሁት። እስካሁንም ድረስ ክርክር ላይ ነበርኩ። እዛው ውስጥ ደግሞ ምርጫ አስፈጻሚ ተረፋ ገብቶ እዛ ምስጢር ክፍል ገብቶ ለሰው እየፈረመ ነው የሚሰጠው። ሁሉ ችግር ነው ያለበት ቦልጌታ ላይ ከዛም ደውያለሁ ለኤልያስም፣ ለናንትም ደውያለው በጣም ችግር እንዳለ ነው።